በሀረሪ ክልል ላለፉት ዘጠኝ ቀናት አርባ ሶስት የተለያዩ ባንኮች ቅርንጫፎች በመዘጋታቸው በክልሉ የንግድና ምጣኔ ሀብታዊ ጉዳቶች እየደረሱ ነው ያሉት የባንኮች ማህበሩ ዋና ጸሐፊ አቶ ደምሰው ካሳ ለባንኮቹ መዘጋቸው ከየቅርንጫፎቹ አሰባሰብኩ ያሉትን መረጃ ዘርዝረው ተናግረዋል። መዘጉበትን ምክንያት የተለያየ ነው። ቀደም ሲል የክልሉ መንግስት የኮሪደር ልማት ለእያንዳንዱ ቅርንጫፍ ሁለት ሁለት ሚሊዮን ብር እንድታዋጡ ብሎ ደብዳቤ ጻፈላቸው እየቀነ ገደብ ቆጥሮ ከነገደቡ ጊዜ ምላሽ አልተሰጠኝም በሚል የሚያስመስል ነው። ከዚያ በኋላ በመምጣት አንዳንዶቹን ቤቶች ቀደም ሲል ራሳቸው የግንባታቸው ያለቀላቸው ናቸው። ለአምስት አመት ለስድስት አመት ሲሰሩ የነበሩ ናቸው። ያንን ሁሉ ወደ ጎን በመቶ የግንባታው አላለቀም የሚል ነው። አንዳንዶችን ቀለም ቀለማችሁ በደንብ አልተቀባም የሚል ነው። ሲዘጉ ይሰጥ የነገሯቸው ማነ ሲያሽጉ ቅርንጫፎችን ሲያሽጉ ይህንን ምክንያት የሚያቀርቡላቸው። ነገሩ ከዚህ ጋር አይደለም ግን ነገሩ ከመዋጮ ጋር የተያያዘ መሆኑ ኛ ኖት ሲያደርግ ነው ዙሪያ ገባውን ስናየው ከመዋጮው ጋር መዋጮ ለምን አልሰጣችሁም ነው። በጉዳዩ ላይ ክስ ከቀረበበት ሐረሪ ክልል ምላሽ ለማግኘት የኮሚኒኬሽን ቢሮ ኃላፊ አቶ ሄኖክ ሙሉሆነ የእጅ ስልክ ላይ ሙከራ አድርገን አልተሳካልንም። ሆኖም ቢሮ ባለፈው ሳምንት በማህበራዊ ትስስር ገጹ ፌስቡክ ላይ ባወጣው መግለጫ ባንኮቹ ባልተጠናቀቁ ህንፃዎች ላይ አገልግሎት ሲሰጡ በመገኘታቸው መታሸጋቸውን አስታውቋል ለኮሪደሩ ልማት ባለማዋጣታቸው ታሽጓል መባሉንም እውነት አይደለም ሲሉ አስተባብለዋል። ክልሉ ባለፈው ሳምንት የባንክ አመራሮችና የህንፃ አከራዮችን አንድ ላይ ሰብስቦ ጅምር ህንፃዎችን ማጠናቀቅ በተመለከተ ውይይት ማድረጉን ስማቸው እንዲጠቀስ ካልፈለጉ ሁለት የባንክ አመራሮች ያገኘነው መረጃ ያመለክታል። በሐረር ከተማ ነዋሪ የሆኑት አቶ አስፋቸው ባልቻ እርሳቸው አስቀድሞ ጥሬ ገንዘብ ከባንክ አውጥተው ስለነበረ ችግር ላይ እንዳልወደቁ አስታውቀው በከተማ የሚገኙ በርካታ የባንክ ቅርንጫፎች መዘጋት የከተማ ነዋሪዎችን ለቅሬታ መዳረጉን ይናገራሉ። በየታክሲው ላይ በየመንገዱ ላይ ሲሄድ ቅሬታ እሰማለሁ። ምክንያቱም ሰርቪስ ተቋርጧል። የሚፈልገውን ገንዘብ በወቅቱ ማውጣት አልቻለም። ማስወጣት ማተገባት ካልተቻለ ስ እኮ በጣም ግልጽ ነው። ባንክ ቤት ሲዘጋ በባንክ መጠቀም የሚችለውን ነገር የምታደርገው ነገር ቆመዋል ማለት ነው። በ ይሄ በተለይ ደግሞ የንግዱን ማህበረሰብ ላይ ተጽዕኖ ይበልጥ ይሆናል ብዬ ነው የምገምተው። በግልም እንደምታውቀው ኤቴሞች ናቸው። በኤቴሙ ሰው ተረባርቦ ሲጠቀም አይቻለሁ ባይኔ። አንዳንዶቹ ኤቲኤሞች ደግሞ አሁን እንትን አቁመዋል። በሌላ በኩል የባንክ ቅርንጫፎች የደንበኞቻቸውን ገንዘብ ከማስቀመጥ አልፈው ለማንም ስጦታ የመስጠት መብት የላቸውም ያሉት አቶ ደምሰው፣ ክልሉ ጥያቄ ማቅረብ ካለበት ለባንኮቹ ዋና ጽህፈት ቤት አቅርቦ የባንኮቹ ቦርዶች ከወሰኑ ብቻ ስጦታ ሊሰጥ ይችላል ብለዋል። አቶ ደምሰው ቅርንጫፎችን መዝጋት ግን በባንኩ ኢንዱስትሪ ላይ ከፍተኛ ጉዳት የሚያመጣ ነው ብለዋል። አቶ ደምስቱ አክለውም ለጉዳይ መፍትሄ ለማግኘት ለክልሉ ተደጋጋሚ ጥያቄ አቅርበው ምላሽ ባለማግኘታቸው ለፌዴራል ተቋማት አቤቱታ ማቅረባቸውን ተናግረው የባንኮቹ መዘጋት ለአረር ከተማ ነዋሪዎች ብቻ ሳይሆን ለሀገሪቱ ኢኮኖሚው ጉዳት አለው ብለዋል። ኢትዮጵያ ብሔራዊ ባንክና ለገንዘብ ሚኒስቴር አቤታችንን እናቅርበናል። ይሄ በእንዲህ አለ ከተለመደ በዚህ አይነት አካሄድ ከሄደ ህብረተሰቡ የሚያስቀምጠውን ገንዘብ በወቅቱ ካላገኝ፣ ንግድ ካልተሳለጠ ሐረር ብቻ መዘጋት አለ። ሐረር ላይ በተዘጋው ምክንያት በመላ ሀገሪቱ የሚደረግ ከዛ የሚመጣ ወይም ከዚህ ከመሀል ሀገር ወይም ደግሞ ከመላ ሀገሪቷ ወደ ሐረር የሚሄድ የገንዘብ ዝውውሩ ሁሉ ቀጥ ብሏል ለአንድ ሳምንት ያህል ማለት ይቻላል። ይሄ ሀገሪቷንም ይጎዳል። ከዚያም በአልፎ ደግሞ ዝቅ ሲል እያንዳንዱ የባለ ሂሳብ ይጎዳል። የንግድ ልውውጡን ራሱ ያቋርጣል። አሁን በዛ ክልል ውስጥ ከውጭ የሚመጣ የሐዋላም ይሆን የኤክስፖርት ገንዘብ ሊመጣ አይችልም። ሊመጣም የት ጋር የሚገባው ይሄ በው ላይ ታየ አይመስለንም። የኢትዮጵያ ባንኮች ማህበራዊ ኃላፊነታቸውን በመወጣት ረገድ ጥሩ ስም እንዳላቸው የሚናገሩት አቶ ደምሰው ሰው በሐረሪ ክልል መንግስታዊ የኢትዮጵያ ንግድ ባንክ ጨምሮ በርካታ ቅርንጫፎች ያላቸው ልዩ ልዩ የግል ባንኮች በየቅርንጫፎቹ ተጠያቂ የተባለውን ገንዘብ መክፈል ቢፈልጉ ከሀያ ሚሊዮን በላይ መክፈል የሚጠበቅባቸው ባንኮች እንደሚኖሩ አመልክተዋል። በጉዳዩ ላይ ከብሔራዊ ባንክና ከገንዘብ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ